ፌዴራል ጠቅላይ አቃቤ ህግ ህገ መንግስቱንና ህገ መንግስታዊ ስርዓቱን በኃይል በማፍረስ ክስ የተመሰረተባቸውን የነ አስራ አለቃ መሳፍንት ጥጋቡን የክስ መቃወሚያ ፍርድ ቤቱ በአብዛኛው ሳይቀበለው ቀረ አንዱን የክስ መቃወሚያ ግን አቃቤ ህግ አሻሽሎ እንዲያቀርብ አዘዘ ተከሳሾቹ ለፍርድ ቤት የተለያዩ አቤቱታዎችን አቀረቡ ፍርድ ቤቱ ትዕዛዝ ሰጥቶ ቀጠሮ ቆርጧል። መለስካቸው አመሃ ዝርዝራለው። አቃቢ ሕግ ሰኔ 15 ቀን 2011 ዓ ም በባህር ዳርና በአዲስ አበባ ከተሞች ከተፈጸሙት ግድያዎች ጋር በተያያዘ ክስ የመሰረተባቸው 13 ሰዎች ያቀረቧቸውን አብዛኛዎቹን መቃወሚያዎች ፍርድ ቤቱ ውድቅ አድርጎባቸዋል። የአንደኛ ተከሳሽ አስር አለቃ መሳፍንት ጋቡ ካቀረባቸው መቃወሚያዎች መካከል ግን በቁጥር አንድ ነጥብ ሦስት የተመለከተውን ፍርድ ቤቱ ተቀብሎታል። በዚህም መሰረት የተገደሉት ጄኔራሎችን የት ቦታ እንደገደልኩ፣ የት ቦታ ለማምለጥ ስሞክር ተከብቤ እንደተያዝኩ በክሱ ላይ መጠቀስ ሲገባው አልተጠቀሰም ይህም መሠረታዊ ስህተት ስለሆነ በክሱ ላይ ተዘርዝሮ እንዲጠቀስ እንዲታዘዝልኝ በወንጀለኛ መቅጫ ሥነ ሥርዓት ሕግ ቁጥር 112ና 130 ዝባር 1 መሠረት እጠይቃለሁ ሲል ተከሳሽ ያቀረበውን ፍርድ ቤቱ ተቀብሎታል። አቃቤ ሕግ ክሱን እንዲያሻሽልም አዟል። ከዚህ በተረፈ ተከሳሾቹ በማረሚያ ቤት ይፈጸምብናል ያሉትን በደሎች እንዲታረሙና አያያዛቸው ሕግ በሚፈቅደው መሠረት እንዲስተካከልላቸው አቤት ብለዋል። ከአቤቱታዎች መካከል ጥያቄዎቻችን እንዲመለሱ ይደረጋሉ፣ በኤግዚቢት ስም የተያዙ ንብረቶቻችን አልተመለሱም፣ ሌላው ቀርቶ መታወቂያዎቻችን እንኳ ስላልተመለሱልን ውክልና ለመስጠት አልቻልም፣ የሌሊት ልብስ እንኳ እንዳይገባልን ተከልክለናል፣ የአማራ ቴሌቪዥን አይከፈትልንም፣ አማራነታችን ወንጀል ሆኖብናል የሚሉ እና የመሳሰሉ አቤቱታዎችን አቅርበዋል። ፍርድ ቤቱ ገለልተኛ አይደለምና የቀድሞ አይነት ድራማ እየተደገመ ነው የሚል የተከሳሹ ተቃውሞም በችሎቱ ታይተዋል። በመጨረሻም ፍርድ ቤቱ ማረሚያ ቤቱ ለቀረቡት አቤት አቤቱታዎች ምላሽ እንዲሰጥ አቃቢ ህግም የክስ ማሻሻያውን እንዲያቀርብ ትእዛዝ ሰጥቶ ለጥር 8 2012 ዓ ም ቀጠሮ ቆርጧል በዕለቱ በፍርድ ቤቱ ቅጽር ግቢ ከቀድሞ በተለየ ሁኔታ የጸጥታ ኃይሎች ቁጥርና አይነት በብዛት ተስተውለዋል የማስቻያ ስፍራውም ባለመብቃቱ ቁጥራቸው ጥቂት ነው የማይባል ታዛቢዎች ወደ ችሎት ሳይገቡ ቀርተዋል መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ We'll be